ርዕሱ እዚጋን ያለው ዘመኑን ዋጁት የሚል ነው። ኤፌሶን ምዕራፍ 5 ከ15 እስከ 18 ላይ ነው። በእርግጥ ትኩረቴ 15 እና 16 ላይ ነው እና ዘመኑን መዋጀት የሚል ሀሳብ ነው። የኤፌሶን መልእክት በአጠቃላይ መጽሐፍ ቅዱስ ውስጥ ካሉት መልእክቶች አንዱ ነው እና አንዳንድ ጠቃሚ በጣም ጠቃሚ የሆኑ እውነቶች ይዟል። ጠቅላላ እውነት ነው፣ ግን አንዳንድ ነጥቦችን በተለየ ትኩረት እንድንመለከት ይፈልጋል። ስለዚህ ዛሬ የምንመለከተው ዘመኑን ዋጁት በሚል ርዕስ ያለውን ሲሆን ይሄ ዘመኑን ዋጁት የሚለው ሀሳብ በቆላሲያስ ምዕራፍ አራት ቁጥር አምስትም ላይ ጊዜውን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ በሚል ሀሳብ እንደገና ተደግሟል። በነገራችን ላይ የኤፌሶን መጽሐፍና የቆላሲያስ መጽሐፍ በጣም ተመሳሳዮች ናቸው። አንድ መልእክት አይደለም፣ አንድ አይነት አይደለም፣ ግን መመሳሰል አላቸው እና በዚህ መልእክት ውስጥ የእኔ ዓላማ ያለንበት ዘመን ምን እንደሚመስል፣ ዘመን መዋጀት ምን እንደሆነ፣ ዘመን ለመዋጀት ምን ማድረግ እንዳለብን እንድንመለከት ነው። እና በጣም ጠቃሚ ነው ብዬ አስባለሁ። እና አንድ ሶስት አራት ነጥቦች አሉኝ። በጣም ረጅም መልእክት እንደማይሆን ነው የማስበው። በነገራችን ላይ ያው እንግሊዝ ሀገር ሄጄ ነበር ታውቃላችሁ። እና ጥሩ ጊዜ ነበር እና እናት እና ዲቦራ ደህና ናቸው። ዲቦራ በርትታለች እና ሰላምታቸውን አቅርበዋል። ግን እኔ እዛ ብቻ አልነበር የሚሄድኩት እነሱ ጋር ሄድኩኝ ከዛ በሶስተኛው ቀን ወደ ለንደን ተመልሼ የተለያዩ ስራዎችን ስሰራ ነበር። እግዚአብሔር መስራት የሚገባኝን እንድሰራና እንዲሳካልኝ አድርጓል። ያው ስለ ጸሎታችሁ አመሰግናለሁ። እና ዋናው ሀሳብ ግን በዚህ ክፍል ውስጥ የመጀመሪያው ነጥቤ ዘመኑን ዋጁት ከሚለው ጋራ ዘመኑን በተመለከተ ጥቂት ነገሮች እንድናስብ ነው የዚህ ኤፌሶ ምዕራፍ አምስት ላይ እንዳለው ቁጥር 15 እንግዲህ እናንተ እንደ ሞኞች ሳይሆን እንደ ጠቢባን በጥንቃቄ ተመላልሳችሁ ዘመኑን ዋጁት፣ ምክንያቱም ቀኖቹ ክፉዎች ናቸው ብሎ በአራት ነጥብ ነው የሚዘጋው ቁጥር 16 ላይ እና ዋናው ሀሳብ ያለው ቁጥር 16 ላይ ነው። ዘመኑን ዋጁት የሚለው ነው፣ ትዕዛዝ ነው። ዘመኑን ዋጁት እና ትዕዛዝ ነው እና ምን የሚል ሀሳብ አለው? ዘመኑ ያለንበት ዘመን በሰዎች በያሉበት ዘመን መዋጀት ያለበት ጉዳይ አለ የሚል ሀሳብ ነው ያለው። እና እኔ ጥቂት ዘመን የሚለውን ነገር እንድናስተውለው ፈልጋለሁ። ዘመን ምንድን ነው? ዘመን የሚለው እዚህ ኤፌሶን ምዕራፍ አምስት ላይ የተጠቀሰው ቃል የምንኖርበትን ጊዜና ጊዜያችንን የሚጠቁም ቃል ነው። አክቹዋሊ ጊዜያችንን ነው የሚያሳየው። እና ቃሉ ጊዜ ዓመት የምንኖርበት የጊዜና የዓመት ገደብን የሚያሳይ ነው። በተለይ እኔ እንደማምነው እያንዳንዱ ሰው ያለበትን ዘመንና ጊዜን የሚያሳይ ነው። እያንዳንዳችን ያለንበትን ጊዜ ያሳያል። እና አሁን ይህንን ስንመለከት ሐዋርያ ስራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ ለፈላስፎች ስብከትን ባቀረበበት ጊዜ የተናገረውን አንድ ቃል መመልከት በጣም እፈልጋለሁ። ሐዋርያ ስራ ምዕራፍ 17 ቁጥር 26 ሐዋርያ ስራ ምዕራፍ 17 ጳውሎስ ለሊቃውንት፣ ለፈላስፎች ሲሰብክ እንደዚህ ብሎ ተናግሯል ። ቁጥር 26 ላይ እሱም በምድር ሁሉ ፊት እንዲኖሩ የሰው ልጆችን ሁሉ ከአንድ ደም ፈጠረ ይልና፣ የግሪኩም የእንግሊዝኛውም አንድ ደም ነው የሚለው። የሌሎች ትርጉሞች አንድ ደም የሚል ነገር የላቸውም። ከአንድ ሰው ፈጠረ ነው የሚሉት። ግን ከአንድ ደም ፈጠረ ዘራችን በሙሉ ከአንድ ከአንድ ምንጭ እንደመጣ የሚያሳይ ነው እና የነሱንም ይልና መኖሪያ ዳርቻዎችንና ጊዜያትን አስቀድሞ አዘጋጅቶ ወስኖላቸዋል ይላል። በጣም የሚገርም ቃል ነው። ሰዎች የሚኖሩበት ቦታ እና ጊዜ በዘፈቀደ የተመደበ ነው የሚመስላቸው፣ ግን መጽሐፍ ቅዱስ እግዚአብሔር ነው ራሱ የመደበው ነው የሚለው። ጊዜ የምንኖርበት ጊዜ ምናልባት ከዚህ በፊት ይህንን ተናግሬ ይሆናል። ከመቶ ዓመት በፊት ለምንድን ነው ያልተወለድ ነው? ከመቶ ዓመት በፊት ከመቶ ዓመት በኋላስ ለምንድን ነው ያልተወለድ ነው? እኛ የተወለድነውና የምንኖርበት አሁን የአሁኑ ጊዜ ነው ማለት። መሞትስ ራሱ ለምን ከአስር 10 አመት በፊት አልሞት ነው ወይም ከ100 አመት በኋላ አክቹአሊ መቶ አመት በኋላ መሞት አንችልም። ያው የተወሰነ ጊዜ ኖረን እንሞታለን። ግን ይሄ ጊዜ ራሱ የተመደበልን በእግዚአብሔር ነው። ይሄ ጊዜ እና መኖሪያ ዳርቻዎቻችን መኖሪያ ጊዜዎቻችንን የወሰነ እግዚአብሔር ነው። አሁን ዘመኑን ዋጁት የሚለውን ትእዛዝ ስናስብ የተወሰነልን የመኖሪያ ጊዜ፣ የተወሰነልን የመኖሪያ ቦታ እና አጠቃላይ ሁኔታ እግዚአብሔር የወሰነልን መሆኑን ማወቅና ማስተዋል በጣም አስፈላጊ ነው። የመኖሪያ ጊዜ ገደቡን ዘመኑን የሰጠን እግዚአብሔር ነው እና እግዚአብሔር በሰጠን ነገር ሁሉ ላይ አንድ ቀን ይጠይቀናል። እንዴት ነው ጊዜያችሁን ያሳለፋችሁት? ሀያ ዓመት ሰጥቻችኋለሁ፣ ሀምሳ ዓመት፣ ሰባ ዓመት፣ ሰማንያ ዓመት ሰጥቻችኋለሁ። እንዴት ነው ጊዜያችሁን ያሳለፋችሁት ብሎ እግዚአብሔር እንደሚጠይቀን ምንም ጥርጥር የለውም እና ምን እንዳደረግንበት የሚጠይቀን እሱ ነው። ዘመናችን ሁሉ ከዚህ የተነሳ ለምንድን ነው የሚጠይቀን? የሚል ጥያቄ ብንጠይቅ የሰጠን እሱ ስለሆነ ነው። ራሳችን ለራሳችን ስጦታ አልሰጠንም። በእርግጥ በምድር ላይ ካሉት ነገሮች ሁሉ እኔ እዚህ ማስታወሻ ላይ ጽፌ ያለው በምድር ላይ ካሉ ነገሮች ሁሉ በጣም ጠቃሚው እና በጣም ጠቃሚው እግዚአብሔር እንድንጠቀምበትና በኋላም የሚጠይቀን ነገር ጊዜ ነው። ገንዘብን ማሰብ እንችላለን። ገንዘብ በጣም ጠቃሚ ነው። ጤና በጣም ጠቃሚ ነው። ጤናንም ማሰብ እንችላለን። ዘር ማፍራት በጣም ጠቃሚ ነው። ግን አሁን ገንዘብ ብናጣ በገንዘብ እንተካዋለን። ገንዘብ ብናጣ ገንዘብ እናገኛለን። ጤና ብናጣ የተለያዩ ሕክምናዎችን ውስጥ ገብተን ጤናችን ሊስተካከል ይችላል እንደ እግዚአብሔር ፈቃድ። ነገር ግን ጊዜ ብናጣ ጊዜ መልሶ ማግኘት በፍጹም አይቻለም። ዛሬ እንደዚሁ ብናሳልፈው አለፈ፣ በቃ ደግመን ልናገኙ አንችልም። ጊዜ የሚባለው ነገር ሊተካ የማይችል ሀብት ከሚባሉ ነገሮች አንዱ ነው። ሊተኩ የሚችሉና ሊተኩ የማይቻሉ ሀብቶች አሉ። እና ከዚህ የተነሳ ነው እዚህ ሀገር እኛም ሀገር ውስጥ ጊዜ ወርቅ ነው፣ ጊዜ ተመልሶ የማይገኝ ነገር ነው፣ ጊዜን ማባከን አይገባም የሚባለው ከዚህ የተነሳ ነው እና ስለዚህ ጊዜያቸውን የሚያባክኑ ወይም አላግባብ የሚጠቀሙበት ካሉ እነሱ ሞኞች ናቸው፣ ብልጦች አይደሉም፣ ማስተዋል የላቸውም እና ዘመኑን ዋጁት የሚለው ሀሳብ በቀጥታ የተያዘው እግዚአብሔር ጊዜ ሰጥቶናል፣ የሰጠንን ጊዜ እንዴት እንደምናሳልፈው፣ እንዴት እንደምንጠቀምበት፣ ጊዜያችንን ዝም ብለን ማሳለፍ እንደሌለብን የሚያሳይ እውነታ ነው ግን የዚህ የትእዛዙ ዘመኑን ዋጁት የሚለው ነገር የዋናው ሀሳብ ዋናው ሀሳብ ነው ብያቸዋለሁ። ባህሪው ምንድን ነው? ባህሪውን እዚ ጋ በቀላሉ ለማስቀመጥ የሞከርኩት ትእዛዝ ነው። የቋንቋ ባህሪያቶችን ስትመለከቱ ግስ አለ፣ የግስ አይነቶች አሉ። ከነዚህ የግስ አይነቶች ውስጥ ዋጁት የሚለው የግስ አይነት ሆኖ ግን ምንድን ነው? ትእዛዝ ነው ትእዛዝ ነው። የሚዋጀው ደግሞ ጊዜ ወይም ዘመን ነው። መዋጀት የሚለውን ነገር ማሰብ በጣም ጥሩ ነው። መዋጀት የሚለው ቃል የመጽሐፍ ቅዱስ ቃል ነው። በዓለም ላይ መዋጀት የሚለውን ቃሉን የተለየ ትርጉም እንዲኖረው የተደረገው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ በሆነ ሀሳብ ላይ ሲሆን መዋጀት የሚለው ቃል በዓለም መግዛት የሚለውን ያመለክታል። በዓለም ላይ መዋጀት ማለት መግዛት ማለት ነው። አንድን ነገር ያመለጠንን፣ የጠፋብንን ወይም ደግሞ እጃችን ላይ የሌለን ነገር ገንዘብ አውጥተን እንደገና የምናገኘው ከሆነ መግዛት ማለት ነው። ይሄ መዋጀት የሚለው ከዛ ሀሳብ ጋር የተያዘ ሆኖ ግን የጠፋን ነገር ደግሞ ከማግኘት ጋር የተያዘ ነው። አሁን እኛ በክርስቶስ ኢየሱስ ከመሆናችን በፊት የጠፋን ሰዎች ነበር። እግዚአብሔር እኛን ከማዳኑ በፊት በኃጢአታችንና በበደላችን የጥፋት ልጆች ተብለን የምንቆጠር ሲኦል የሚጠብቀን ሰዎች ነበር። እኛን እግዚአብሔር በጌታ በኢየሱስ ክርስቶስ የመስቀል ስራ በኩል እንደገና ምን አድርጎናል? የራሱ አድርጎናል። መጀመሪያ የፈጠረን እሱ ነው ግን የተፈጠርነው ከአዳምና ከህይዋን በኋላ የተፈጠረ ማንኛውም ሰው እንደተፈጠረው ነው የተፈጠር ነው። ስለዚህ በኃጢአት ውስጥ ነው የተፈጠር ነው። ኃጢአተኞች ነን፣ የዘላለም ሞት የሚጠብቀንን። ግን ከዛ ውስጥ እግዚአብሔር በራሱ ጥበብ እንደገና ገዝቶ ወደ ራሱ አምጥቶናል። ስለዚህ መዋጀት የሚለው ቃል የመጽሐፍ ቅዱስ ቃልና ከደህንነት ጋራ የተያያዘ የተቆራኘ ቃል ነው። ማዳን፣ ማትረፍ፣ ደግሞም ዋጋ ከፍሎ አንድን የጠፋ ነገር እንደገና ማግኘት ማለት ነው። በሌላ መንገድ ለመግለጽ ሞክሬያለሁ። መዋጀት የሚለው ዋና ሀሳብ ያጣነውን ነገር እንደገና የራሳችን ለማድረግ አስፈላጊውን ነገር ከፍለን የምንጥረው ጥረት ማለት ነው። እጅግ ከፍተኛ ዋጋ ያለውን ጊዜ የሚባለውን ነገር አሁን የተነጣጠረው ትኩረቱ ጊዜን ዋጁ፣ ዘመንን ዋጁ ስለሆነ እኛ የሰዎች ልጆች በሙሉ ብናምንም ባናምንም እጅግ በጣም ከፍተኛ ዋጋ ያለውን ጊዜ አባክነናል። ጊዜ ባክኖብናል፣ እና ዘመን ባክኖብናል። እንድንዋጀው እንደገና እንድንገዛው እንደገና ያባከኑን ጊዜ በጊዜ ውስጥ ልናገኝ የሚገባውን ያባከኑን ነገር እንደገና ማግኘት የሚለውን ሀሳብ ነው ያዘው። ይሄ ዋጁ የሚለው ቃል ግን ቅድም እንዳልኩት ባህሪው ትእዛዝ ነው ትእዛዝ ነው ማለት መጽሐፍ ቅዱስ ላይ ትእዛዞች በሙሉ አማራጮች አይደሉም። መጽሐፍ ቅዱስ ላይ ያሉ ትእዛዞች ከእግዚአብሔር ጥበብ፣ ከእግዚአብሔር እውቀት፣ ከእግዚአብሔር አጠቃላይ እይታ የመነጩ ነገሮች ናቸው እና እግዚአብሔር የተሳሳተ ትእዛዝ ሰጥቶ አቅም አይሰጥም። ስለዚህ እውነተኛና ትክክለኛ ትእዛዝ ነው እና ይሄ ትእዛዝ አማራጭ የሌለው ትእዛዝ ነው። ለምንድን ነው? ዋጁት ዘመኑን የተባለው ስላባከኑ ነው። ጊዜ ዋጋ ስላልሰጠኑ ነው። እግዚአብሔር እንደሰጠው ዋጋ አስበን አለማወቃችን ነው። ብዙ ሰዎች ጊዜ አሁን ቀላል ምሳሌ መስጠት እችላለሁ። ብዙ ሰዎች ሞባይላቸውን በመመልከት የሚያጠፉትን ጊዜ ገምቱ። ዩቲዩብ በማየት የሚያጠፉትን ጊዜ ገምቱ። ፌስቡክ ላይ በመቀመጥ የሚያጠፉትን ጊዜ ገምቱ። አንዳንድ ጠቃሚ ነገሮች ሊኖሩ ይችላሉ፣ ግን ብዙ ጊዜ የማይጠቅሙ ለምንም ለሕይወታችን ለስነ ምግባር ግንባታ ከጸሎት ጊዜያችን ተቆርሰው ወይም ደግሞ ትኩረት ሳይሰጣቸው የሚበክ የሚባክኑ ጊዜዎች እንዳሉ የታወቀ ነገር ነው። ስለዚህ ጊዜያችንን አባክነናል። ዘመናችንን አባክነናል። ትርፍ ያላገኘንባቸው ጊዜያቶችና መንፈሳዊ ትርፍ ነው፣ እኔ የምለው መንፈሳዊ ትርፍ ያላገኘንባቸው ጊዜያቶች ሞልተዋል። እና ይሄ ማንኛችንንም የሚጠቅስ ነገር ነው። ፓስተር ከዚህ ነጻ አይደለም። የቤተ ክርስቲያን አባላት ከዚህ ነጻ አይደሉም። ወጣቶች ከዚህ ነጻ አይደሉም። ትልልቅ ሽማግሌዎች ከዚህ ነጻ አይደሉም። በቅርብ ቀን አንድ ስብሰባ ላይ ተካፍዬ ነበር እና የስብሰባው ላይ ልክ ስብሰባው ሲያልቅ ሰዎች እየተጨዋወቱ፣ ፓስተሩ ወደ አንድ አቅጣጫ ቁጭ ብሎ እንትን ያህል ያው ሞባይሉን ያህል እንደ ማንኛውም ሰው እና እኔ ጠጋ ብዬ ሳየው የሆነ ነገር ወይ ቴክስት የሚያነብ ወይ ደግሞ መጽሐፍ የሚያነብ ወይ ደግሞ የተሰበከውን ስብከት ራሱም ተሳታፊ ስለነበር የተሰበከውን ስብከት እንደገና ለማየት ጥቅሶችን የሚመረምር መስሎኝ ጠጋ ስል ካርታ ነው የሚጫወተው። ካርታ ሞባይል ላይ ያለ አይደለም። ካርታ አንዷን ከፍ አንዷን ዝቅ እያደረገ ይጫወታል። ና እኔ ራሴን ያስኩኝ ዞር ብዬ እንዴት እንዲህ ያደርጋል ብዬ እና ከፓስተር ከዚህ ነጻ አይደለም ያልኳችሁ፣ ፍጹማን የሆኑ ሰዎች የሉም። የእግዚአብሔር ስጦታ ነው ጊዜ እና አንዳንድ ነገሮችን አሁንም ልናገር። አሁን አንዳንድ ሰዎች ስጦታ ቢሰጧችሁና፣ ልክ ስጦታ ቢሰጧችሁ ስጦታውን ተቀብላችሁ እፊታቸው ቀዳዳችሁ ብጥሉት ደስተኞች ይሆናሉ? ደስተኞች አይሆኑም። አሁን እግዚአብሔር ጊዜን ሰጥቶናል። ጊዜውን ዝም ብለን ብናባክነው እግዚአብሔር ደስተኛ ይሆናል። ልክ እንደ ስጦታው ስጦታው ክቡር ነው፣ በጣም የከበረ ነው። ጊዜን የመሰለ ስጦታ እኔ ያለ አይመስለኝም በምድር ላይ ያው ደህንነት፣ ከዛ የበለጠ ነው። ግን እግዚአብሔር ያዝናል፣ በእርግጥ ያዝናል። ነገር ግን አይጎዳም። አሁን ስጦታችንን እኛ የገዛነውን ስጦታ ለሰዎች ውድ ዋጋ ያለውን ስጦታ ሰጥተናቸው ቢሰባብሩት ወይም ቢቀዳድዱት እናዝናለን። ገንዘብ ስላወጣንበት ያው ይጎዳናል አይደል? ይጎዳናል። እግዚአብሔር ግን አይጎዳም። የምንጎዳው ማንን? እኛ ነን። አሁን አንዳንድ ሰዎች እግዚአብሔርን የሚጠቅሙ የሚመስላቸው ሰዎች አሉ። እግዚአብሔር እኛን ነው እንጂ የሚጠቅመን እሱን እኛ የምንጠቅመው ምንም ነገር የለም። ይሄ እውነት ነው። ሰዎች በጣም የተሳሳተ አመለካከት ነው ያላቸው በዚህ በኩል። ስለዚህ እኛ በመንፈሳዊ ሕይወት ጊዜን በአግባቡ ካልተጠቀምን፣ እንደሚገባ ካልጸለይን፣ በጊዜ እንደሚገባ ማንበብ የሚገባንን በጊዜ ሰተን ባለማንበባችን የምንጎዳው እኛ ነን። መንፈሳዊ ሕይወታችን ባዶ ይሆናል። ያተረፍን ሲመስለን፣ እንከስራለን። የከበርን ሲመስለን፣ እንዋረዳለን። ምክንያቱም ጉዳቱ በኛ ላይ ነው እና አመታት ካለፉ በኋላ ዞር ብለን ያሳለፍነውን ጊዜ እግዚአብሔር ካዳኔን ጊዜ ጀምሮ ምንድን ነው በእግዚአብሔር ቤት ውስጥ የሰተውት አስተዋጽኦ የሚለውን ነገር ዞር ብለን አስር ዓመት ሃያ ዓመት ከዳንበት ጊዜ ጀምሮ ስናስብ ስንገመግብ ባዶ ከንቱ ምንም ትርፍ የሌለው ሆኖ እናገኘዋለን እና ልክ በዚህ ጊዜ ነው አሁን ሐዋርያው ቅዱስ ጳውሎስ ያለው ነገር ወደ አይምሯችን መምጣት ያለበት። ዘመኑን ምን አድርጉት? ዋጁት። ያሳለፋችሁትን ጊዜ እንደገና መልሳችሁ አግኙት እና ካሁን በኋላ ያላችሁ ጊዜ ምንም ያህል ይሁን ምንም ያህል እያንዳንዷ ደቂቃና ሰከንድ አገልግሎት ላይ ውላ እንድትጠቀሙ አድርጉት የሚል አይነት ሀሳብ ነው። እኔ እዚህ ጋር አንድ ነገር ተናገር ያለው እዚህ ስላይዱ ላይ የምትመለከቱ ከሆነ የመጨረሻው አረፍተ ነገር ይሄ ዘመኑን ዋጁት የሚለው ትዕዛዝ ትልቅ ምክር፣ ትልቅ ትዕዛዝ እንዲሁም የታላቅ ፍቅር ማሳሰቢያ የሚሆነው እዚህ ላይ ነው ብዬ ለመናገር ደፍራለሁ። የእግዚአብሔር የታላቅ ፍቅር ማሳሰቢያ ነው። ምክንያቱም እግዚአብሔር በሕይወታችን ሊሰራ የሚፈልገው ብዙ ነገር አለ። ካዳነን ጊዜ ጀምሮ ምንም ያልሰራን ከሆነ ካሁን ጊዜ ጀምሮ እስከምንሞት ጊዜ ድረስ በእግዚአብሔር ቤትና በእግዚአብሔር አገልግሎት ታላቅ ዋጋ ያለውን ስራ እንድንሰራ እግዚአብሔር ይፈልጋል። ግን ዋጁት የሚለውን ነገር ጥቂት ነገር ብጨምርበት ጥሩ ነው። መዋጀት ዋጋ ያስከፍላል፣ ገንዘብ ያስወጣል። መዋጀት አሁን የጠፋብን ነገር መልሰን ለመግዛት የምንሄድ ከሆነ ገንዘብ ማውጣት አለብን። ጥረት ማድረግ አለብን። ዲሲፕሊን ይጠይቃል። ትጋት፣ ጥረት ይጠይቃል። መሰጠት ይጠይቃል። የህይወት ቅደም ተከተልን ማስተካከል ይጠይቃል። እነዚህ እነዚህ ነገሮች በሙሉ በዚህ ዋጁት በሚለው ነገር ውስጥ እንዳሉ ማሳብና ማስተዋል በጣም አስፈላጊ ነው። ያጣችሁትን የከሰራችሁትን መልሳችሁ አገኙት። ዲሲፕሊን የግል የህይወት ዲሲፕሊን ውስጥ በመግባት የሚያስከፍለውን ዋጋ መስዋዕትነት በመክፈል እና የሚጠይቀውን ጥረት በማድረግ የሚሉት ሀሳቦች በሙሉ ውስጡ ፓኬጅ የሆኑበት ነገር ነው። እግዚአብሔር የተመሰገነ ይሁን። ግን ይሄ የዋናው ሀሳብ ባህሪ ብዬ ከተናገርኩ በኋላ የዋናው ሀሳብ ምክንያት ምን እንደሆነ መናገር አለብኝ። እንደምታዩት ኤፌሶን ምዕራፍ አምስትን ነው እያካፈልኳቸው ያለው እና በጣም ጠቃሚ ነው ብዬ ነው የማምነው። ቁጥር 15 እና 16 ላይ ብቻ ነው ትኩረት ያደረግኩት፣ ግን 17 እና 18ን እንደዚሁ ጠቀሳ አድርጋቸው አልፋለሁ። ቁጥር 15 ላይ ሶስተኛው ሀሳቤ የዋናው ሀሳብ ምክንያት ቁጥር 15 ላይ እዚህ ቁጥር 16 ብዬ ነው የጀመርኩት። ቁጥር 16 ዘመኑን ዋጁት የሚለው ነገር ቁጥር 15 ላይ የሚቀጥለው ነጥብ ላይ ነው የምመጣው። ዘመኑን ዋጁት የሚለው ነገር ምክንያት ተሰጥቶታል። ቁጥር 16 ተመልከቱ። ትዕዛዝ ነው፣ ዘመኑን ዋጁት። ለምን የሚል ጥያቄ ብንጠይቅ፣ ምክንያቱም ቀኖቹ ክፉዎች ናቸው ብሎ ነው። በአራት ነጥብ የደመደመው ምክንያት ሰጥቷል። እግዚአብሔር ዘመኑን ዋጁት የሚለው ነገር ዝም ብሎ የተሰጠ ነገር ነው ወይ፣ ምክንያት የለውም ወይ የሚለውን ጥያቄ ስንጠይቅ እግዚአብሔር ምክንያት ሰጥቷል። እግዚአብሔርን የመሰለ ጠቢብ ጠቢብ እና ሁሉን ነገር የሚያውቅ ስለሌለ ቁጥር 16 ላይ ዘመኑን ዋጁት ብዬ የተናገርኩበት ምክንያት ምክንያቱ ቀኖቹ ክፉዎች ናቸው ብሎ ነው የሚናገረው። ቀኖቹ ክፉዎች ናቸው፣ የምንኖርባቸው ጊዜ ቀኖች ክፉዎች ናቸው። ግልጽ ነው። ይህንን መቼም የሚያጣ ሰው ይኖራል በዚህ ዓለም ላይ ያለ ብዬ እኔ አላስብም። ጆሮ ዳባ ልበስ ካላልን በስተቀር እኛ የምንኖርባቸው ጊዜዎች ናቸው። ቀኖቹ የተባሉት የምንኖርባቸው ዘመን የምንኖርበት ጊዜ ነው። እውነተኛ ነው። እንዴት እውነተኛ ነው ብዬ በማጋነን ተናግራለሁ። ከማጋነን ማጋነን አይደለም፣ ግን እውነት ነው። ጥሩ ጊዜ የሚባሉ ጊዜዎች ያለፉ ይመስላል። በእርግጥ በሰው ሕይወት ውስጥ ጥሩ ጊዜ የሚባሉ የሚታሰቡ ነገሮች አሉ። አሁን ድሮ ቀረ ሲባል ሰምታችኋል። አብሮ እንደዚህ ማድረግ ድሮ ቀረ፣ መተሳሰብ ድሮ ቀረ፣ መጠያየቅ ድሮ ቀረ፣ እንደዚህ እንደዚህ የሚባሉ ድሮ ቀረ የሚባሉ ነገሮች አሉ። ግን ድሮ የሚሆን አሁን ቀኖቹ ክፎች ናቸው። አሁን ይሄ ጳውሎስ የጻፈበት ዘመን የዛሬ 2020 ዓመት አካባቢ ነው። አሁን እኛ ያለ ነው 2024 ነው አይደል? 2000 ዓመት አካባቢ የተጻፈ ደብዳቤ ነው፣ ግን ያኔም የነበረ ነው፣ አሁንም ያለ ነው። ያላችሁት እናንተ ያላችሁት ክፉ በሆኑ ቀኖች ውስጥ ነው። በተለይ የኛ ያለንበት ጊዜ በጣም በጣም የተረገመ ነው። አይመስላችሁም? በተለይ አሁን ያለንበት ጊዜ። ድሮም ክፉ ቀኖች ነበሩ፣ ግን አሁን የባሰ ክፉ ነው። ቀኖቹ ክፉዎች ናቸው። በየቀኑ ምን እንደሚሆን ማንም ሰው አያውቅም። እኔ አንዳንድ ጊዜ አልፎ አልፎ ሞባይሌ ላይ የሚመጣ የሆነ ዜና ነገር አለ። ሮድ ሬጅ የሚባል ነገር ሰምታቸዋል። ሮድ ሬጅ መንገድ ላይ ሰዎች መኪና እየነዱ መኪና እየነዱ አንዱ ሰው ሃይዌይ ላይ መኪና እየነዱ መኪና ጥልቅ ጥልቅ ጥልቅ የሚሉ ሾፌሮች አሉ እና አንዳንዱ ይናደድና እነዛን ለመበቀል እንዴት ፊቴ እንደዚህ ይነዳል ብሎ እሱ ደግሞ ቀድሞ ፊት ለመግባት እንደዛ አይነት ነገር ይፈጠርና ግጭት ይመጣል። እና ግጭት ብቻ አይደለም ሰዎቹ ወርደው ይደባደባሉ፣ ሲሪየስ ይደባደባሉ፣ ወይም በሽጉጥ ይባባላሉ፣ ይሞታሉ። ምናልባት ይሄ ሮድሬጅ እዚህ አሜሪካ ውስጥ በሳምንት ሰባቱንም ቀን የሚከናወን ነገር ይመስለኛል። ሰዎች እኔ እዚህ ጋር የጻፍኩት ነገር አለ ብያለሁ የመንገድ ብጥብጥ ወይም አመፅ ነው። መኪና ላይ መኪና ነጂዎች የሚሆኑት ነገር እንደ ትራክ ነጂ አሁን አንድ እንደውም ያየሁት አለ። ትራክ ነጂ ነው። እንደዚህ እየነዳ ካሜራ አለው። ካሜራው ነው እንትን የሚለው። እና ሰውየው በዚህ በትራኩ ፊት ለፊት እንደዚህ ገባና እዚኛው መንገድ ላይ መጣ ከዚኛው መንገድ ላይ እንደገና እዚህኛው መንገድ ላይ በፊቱ እያለፈ መጣ። እንደገና ወደዚህ መጣ። አሁን ትራክ ነጂው ሰውየውን እያየው ነው። ያው ካሜራ እየተቀረጸ ነው። እና በመጨረሻ ላይ ትራኩ ፊት ለፊት እንደዚህ እንደዚህ መሄድ ጀመር። እና ስለዚህ የትራኩ ነጂ ማድረግ ያለበት ምንድን ነው? ገጭቶ መሄድ ነው። እና ይሄ ቀላሉ ነው። ድብድቡ ተውት፣ ተኩሱ ተውት። እኔ ድሮ እዚህ የሆነ ቦታ እየሰራው አንዲት ሴት ነበረች እና ማታ ማታ ወደ ስራ ሲመጡ እንዴት ነው ምናምን ብዬ ጠይቅ ነበር እና ሴትዮዋ ምናለች? ዛሬ እግዚአብሔር ከጉድና ያወጣኝ አለች እና አንድ ሰውዬ እዚህ ቴንዝ ስትሪት ላይ በመንገድ ሲሄድ አልፎኝ ሄደ። እንደገና ወደ ኋላ መጣ አልፌው ሲሄድ አልፎኝ መጣና የፊት ጎማዋን በሽጉጥ ሁለት ጊዜ መጥቶባት ነው የሄደው። እና እንደዚህ አይነት ነገሮች ያሉበት ክፉ ጊዜ ነው። እኔ እዚህ ጋር ብያለው አንዳንዶቹን ስታዩ ሰይጣን በሰው ውስጥ የሚንቀሳቀስ ነው የሚመስላችሁ። ልክ ሰው ሰይጣን የሆነ ነገር ነው የሚመስላችሁ። መጥተው መኪና ውስጥ ቁጭ ያለውን ሰውዬ መኪናውን ሲደበድቡት፣ ሲመቱት፣ ምን ሲሉት። ይህ እንግዲህ አንድ ምሳሌ ነው። ሮድሬጅ እየጠቀስኩላችሁ ስንት ሰው ነው በየቀኑ ህይወቱን የሚያጣው። የአመጹ ልክ ተቆጥሮ አያቅም። እዚህ እኛ ከተማ ሌሎችም ከተማዎች አገር ቤት ብትሄዱ ተመሳሳይ ነገር ነው። የትም የትም ሂዱ። ቀኖቹ በጣም እጅግ በጣም ምኖች ናቸው፣ ክፎች ናቸው። ቀኖቹ ክፎች ናቸው። አንዳንዶቹን የክፋት አይነቶች መናገር ለክርስቲያን አይቻልም መናገር ሊነገሩ አይ በቃም። በተለይ በመድረክ ላይ የእግዚአብሔር ቃል በሚነገርበት ቦታ የውሸት ፍርድ ትሰማላችሁ። በጣም ይዘገንናል። በጣም በጣም የሚያሳዝን ነው። ኢትዮጵያ ውስጥ ደብረ ብርሃን አካባቢ እዚህ ማስታወሻዬ ላይ ተጨማሪ የጻፍኩት ነገር አለ። አንዲት ሴት 30 ዓመት ታስራ፣ ሰምታችሁ ይሆናል። 30 ዓመት ታስራለች የእንጀራ ልጇን ገድላ ተብላ ሰላሳ ዓመት ታስራ ልጇ በሰላሳ 30 ዓመት ሞተች በተባለችበት በሰላሳ 30 ዓመት ተመልሳ መጣች ልጅቷ እና የሆነ ቦታ ጠፍታ ነው። ያቺ ሴትዮ ሰላሳ ዓመት ሙሉ እስር ቤት ነው ያሳለፈችው። የሆነች ጥቁር ሴት፣ ምስኪን ሴት ያላት ነገር በሙሉ ጠፍቷል። እና እዚህ ሀገር በውሸት ሰላሳ ዓመት ብትታሰሩ ምናልባት ብዙ ብር ይዛችሁ ነው የምትወጡት። ኢትዮጵያ ውስጥ ግን እንደዚህ አይነት ነገር የለም። ሰላሳ ዓመት ጀስት እስር ቤት ተቀምጣ የወጣች ሴት፣ እንደዚህ አይነት የውሸት ፍርድ፣ የውሸት ክስ፣ ወንጀል ያለበት ዘመን ውስጥ ነው ያለ ነው እና ቀኖቹ ክፉዎች ናቸው። አሁን ይሄ ካልገባን ክርስትና በደንብ አልገባንም ማለት ነው። መጽሐፍ ቅዱስ ሐዋርያው ጳውሎስ የሚናገረው ዘመኑን ዋጁት ብሎ በመንፈስ ቅዱስ ሆኖ ነው የሚናገረው ምክንያቱም ቀኖቹ ምንድን ናቸው? ክፉ ናቸው። ቀኖቹ ክፉ ናቸው። ምንም አይነት ስም እንስጣቸው፣ ቀኖቹ ክፉ ናቸው። ዘመናዊ ልንላቸው እንችላለን፣ ግን ክፉ ናቸው። ስልጣኔ ያለበት ዘመን ልንላቸው እንችላለን፣ ግን ክፉ ናቸው። ቀኖቹ ክፉ ናቸው። ስለዚህ የቀኖቹ ክፉነት ምክንያት ግን ምንድን ነው የሚል ጥያቄ እኔ ጠይቃለሁ። አሁን ቀኖቹ የሚለውን ነገር ስናስብ 19 ላይ ነው ያለነው፣ ለካ 2024፣ 2025፣ 2023 ብለን ልንጠራቸው እንችላለን አይደል? ቀኖቹም ይነጋል፣ ይመሻል፣ ጠዋት ማታ፣ ጧት ማታ፣ ሳምንት ሳምንት፣ ሳምንት ሳምንት እያለ ይሄዳል። ይሄ ነገር ችግር የለበትም። ችግሩ ከቁጥሩ ጋር አይደለም። ችግሩ ከመንጋትና ከመምሸቱ ጋር አይደለም። የቀኖቹ ክፉነት ያለው ከመንጋር ነው ከሰዎች ክፋት ጋር የተያዘ ነው። ቀኖቹ ችግር የለባቸውም። ቀኖቹ ክፉዎች ናቸው ተብሎ ተጠቅሷል። ማቴዎስ ምዕራፍ ስድስት ላይ ታስታውሱ እንደሆነ ጌታችን ኢየሱስ ክርስቶስ ስለምትበሉት አትጨነቁ፣ ስለምትጠጡት አትጨነቁ። ምክንያቱም ለነፍሳችሁ ስለምትበሉትና ስለምትጠጡት አትጨነቁ፣ ምክንያቱም ይሄ የሰማይና የምድሩ ፈጣሪ እግዚአብሔር ይመግባችኋል ብሎ ይናገራል። ስለምትለብሱት ነገር አትጨነቁ። እንደውም ጌታ ኢየሱስ ሲናገር የሜዳን አበቦች ተመልከቱ፣ እንዴት እንደሚያምሩት ተመልከቱ። የቀለም አገባባቸው፣ የአበቦች ውበት አስደናቂ ነው። የውበት አርቲስቶች እንደዛ አድርገው ሊያስገቡ አይችሉም። በጣም ድንቅ ውበት አላቸው አበቦች ግን አለና ጌታ ኢየሱስ የሜዳ አበቦችን ተመልከቱ ሰለሞን እንኳ በጥበቡ እንደነሱ ምን አላደረገም፣ አላጌጠም ብሎ። እነዚህ ግን ዛሬ ታይተው ነገ ምን ውስጥ ይጣላሉ? ይጠወልጋሉ፣ እሳት ውስጥ ይጣላሉ። እናንተን በእግዚአብሔር ላይ እምነት ቢኖራችሁ እንዴት እግዚአብሔር አያሽቀረቅራችሁ? አይነት ነገር ነው ሐሳቡ። እግዚአብሔር ልክ ባላችሁበት ሁኔታ ውበት እንዲኖራችሁ ያደርጋል። የለበሳችሁት እንዲያምርባችሁ ያደርጋል እንዲሞቃችሁ ያደርጋል። እግዚአብሔር ለነፍሳችሁ ደግሞ የምትበሉትና የምትጠጡትን በፍጹም አያሳጣችሁም እግዚአብሔር ምክንያቱም፣ የሰማይ ወፎችን ተመልከቱ ብሎ ጌታ ኢየሱስ ምን ብሏል? አይዘሩም ደግሞ ምን አያደርጉም? አያጭዱም ደግሞ ምን አያደርጉም? በጎተራ አይከቱም ግን ማን ይመግባቸዋል? የሰማዩ አባታችሁ። ተመልከቱ፣ ቃሉም በደንብ ተመልከቱ። የሰማዩ ማ አባታችሁ ይህንን ፍጥረት የዘረጋው ሁሉን የሚችለው አባታችሁ፣ እሱ እናንተንም ይመግባችኋል። መጨነቅ ስለ መብላትና ስለ መጠጣት መጨነቅ፣ ስለ መልበስ ተገቢ አይደለም። በመጨነቅ ምንም ነገር ልታደርጉ አትችሉም ብሎ ተናግሮ ተናግሮ ቁጥር 33 ላይ ሲመጣ ለቀኑ ክፋቱ ይበቃዋል ብሎ ተናግሯል። እናንተ መጨነቅ የለባችሁም እንደ ግን ቀኑ ክፉ ነው። ቀኑ ክፋቱ ይበቃዋል ብሎ ተናግሯል። ስለዚህ እነዚህ ሀሳቦች የተያዙ እንደሆኑ እንድታዩልኝ ነው። እና የችግሮቹ የቀኖቹ ክፋት ምንጭ የሰው ልብ ነው። የሰው ልቡ ሀሳቡ ክፉ ነው። የሰው ክፋት ቀኖቹን ምን አድርጓቸዋል? ክፉ አድርጓቸዋል። የሰው ክፋት አገራትን ክፉ አድርጓቸዋል። የሰው ክፋት ነው። አሁን ኢትዮጵያ ውስጥ ብትሄዱ የጦርነቱ ሁሉ ምንጭ የሰው ምንድን ነው? ክፋት ነው። የራስ ወዳድነት ነው። ይሉኝታ የሌላቸው ሰዎች ላይ ላዩን አስመሳዮች የመሆናቸው የቀኑ ክፋት እንዲባባስ አድርጎታል። ስለዚህ ክፉ ነገሮች ይፈጸማሉ። ክፉ ነገሮች ይሆናሉ። ሰዎች በየቦታው ይካካዳሉ። ክፉ ነገሮች ይሰማሉ ክፉ ነገሮች ክፉ ነገሮች ቀኖቹ ክፉ የምናይበት ክፉ የምንሰማበት ክፉ የሚያስጨንቀን ቀኖች እንዲሆኑ አድርጎታል። የሰው ክፋት በአንደኛ ጢሞቴዎስ ምዕራፍ ሶስት ላይ ሐዋርያው ቅዱስ ጳውሎስ ይህንን በተመለከተ የተናገረው ነገር አለ ሁለተኛ ጢሞቴዎስ ምዕራፍ ሶስት ምን ብሏል መሰላችሁ? እያደገ እያደገ የሚመጣ ክፋት መሆኑን ለማሳየት ነው። በመጨረሻዎቹ ቀናት አስጨናቂ ዘመናት እንደሚመጡ ይህንን ደግሞ እወቅ። አሁን የቀኖቹ ክፋት ምክንያት የሰው ችግር ነው ብያችኋለሁ እና ቁጥር ሁለት ላይ ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ ጉረኞች፣ ትዕቢተኞች ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ያልተቀደሱ፣ ፍቅር የሌላቸው፣ የማይታረቁ፣ በውሸት ከሳሾች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካምን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ እግዚአብሔርን ከመውደድ ይልቅ ደስታን የሚወዱ ይሆናሉ። እንዳውም ቁጥር አምስት ላይ በመንፈሳዊውም ዓለም እንኳን የመንፈሳዊነት መልክ አላቸው፣ ኃይሉን ግን ክደዋል። እንደዚህ ካሉት ራቅ ብሎ ይናገራል። ቁጥር ስድስት እንዲህ ያሉት ብሎ እንዲህ ያሉት ብሎ ያያይዘዋል። ወደ ቤቶች ሾልከው የሚገቡ ናቸውና ደግሞም ኃጢአት የተከመረባቸውን የማያስተውሉ ሴቶች እየማረኩ በልዩ ልዩ ምኞቶች ተወስደዋል። ሁልጊዜ የተማሩ ነገር ግን ወደ እውነቱ በእውቀት በጭራሽ ለመምጣት አይችሉም ብሎ ምሳሌ ይሰጣል። የቀኖቹ ክፉነት ምክንያት ቀኖቹ ክፉዎች ናቸው። አሁን ተመልከቱ፣ ትእዛዙን ተመልከቱ። መቼም ጥሩ ትምህርት ነው፣ ለሰዎችም ለማስተማር የዘመኑን ዋጁት። ለምን? ምክንያቱም ቀኖቹ ምኖች ናቸውና፣ ክፎች ናቸውና። ግን የቀኖቹ ክፉነት የመንጋትና መምሸቱ ላይ አይደለም። ሁለት ሺ ሀያ ሶስት እና ሀያ አራት ላይ አይደለም። የቀኖቹ ክፉነት ያለው ማንክፋት ላይ ነው፣ የሰዎች ክፋት ላይ ነው። ልክ ሐዋርያው ቅዱስ ጳውሎስ እዚህ ጋር የሚናገረው በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ወቅ። ለምን ሰዎች ራሳቸውን ይወዳሉ፣ ገንዘብ ይወዳሉ። ገንዘብ ወደው ዘመዳቸውን፣ ወንድማቸውን፣ እህታቸውን ይገላሉ፣ ገለዋል። አልሰማችሁም? ኢትዮጵያ ውስጥ ከውጭ ሀገር ሄዳ ኢትዮጵያ ውስጥ ቤተሰቦቿ ዘንድ አርፋ ቤተሰቦች እየሰጠቻቸው አልበቃ ስላላቸው ወይም የበለጠ ለማግኘት ገለው ያላትን በሙሉ ዘርፈዋል፣ ኮተቤ አካባቢ። እንደዚህ አይነት ክፉ ዘመን ውስጥ ነው ያለ። የቀኑን ክፉ ያደረገው ጆሮ ጭው የሚያደርግ ነገር እንድንሰማ ያደረገው የማን ክፋት ነው የሰው ክፋት ነው ይህንን ምናልባት ሌላ ጊዜ እንደገና በሌላ መልክ እናየዋለን እነዚህን ክፉ ቀኖች እንዴት ነው የምንዋጃቸው አሁን ትእዛዙ ዋጇቸው ነው ዘመኑን ምን አድርጉ ዋጁ ዘመኑን ለመለወጥ የበኩላችሁን ምን አድርጉ ነው፣ ጥረት አድርጉ። ነገር ግን በማን ኃይል በእግዚአብሔር ኃይል ለሰው ምናዝን ከሆነ ዘመኑ የተበላሸ በመሆኑ የተበላሸ ዘመን ውስጥ ነው ያለ ነው ብለን ዝም እንድንል አይደለም፣ እንድንዋጀው ታዘናል። የምንዋጅባቸው መንገዶች ምን ምንድን ናቸው? አሁን የኤፌሶን ምዕራፍ አምስትን ነው የምንመለከተው ወደ ቁጥር 17 እና 18 ዝም ብዬ ነው የምጠቅሰው እንጂ አልገባም፣ ግን ቁጥር 15 ላይ ነው አሁን። ቁጥር 16 ላይ ያለው ትእዛዝ ቁጥር 15 ላይ የተንደረደረ ትእዛዝ ነው። ተመልከቱ፣ ቁጥር 15ን ላንብብላችሁ። እንግዲህ እናንተ እንደ ሞኞች ሳይሆን እንደ ጠቢባን በጥንቃቄ ተመላልሳችሁ ዘመኑን ዋጁት። አሁን ዘመኑን የምትዋጁት እንዴት ነው? እንግዲህ እናንተ እንግዲህ እናንተ ተመልከቱ እንደ ሞኞች ሳይሆን እንደ ጠቢባን በጥንቃቄ ተመላልሳችሁ ዘመኑን ዋጁት። ዘመኑን መዋጀት የምትችሉት በእነዚህ በሁለት በአንድ ነገር ነው ሌላኛውን ትታችሁ በአንድ ነገር ነው የሚል ሀሳብ ነው ያለው። ዘመኑን ዋጁት የሚለው የመዋጃ መንገድ ተነግረው የተሰጠ ትዕዛዝ ነው። የምንዋጀው በአኗኗራችን፣ በህይወት ምስክርነታችን በቅንነት አገልግሎታችን ዙሪያ ነው። ስለዚህ ሁለት ነገሮችን እናያለን። አንደኛ አሉታዊው ነገር ነው። እንደ ሞኞች ሳይሆን ነው የሚለው። እንደ ሞኞች አትኑሩ የሚል ሀሳብ ነው ያለው። እንደ ሞኞች ተመላልሳችሁ የሚለው ቃል የህይወት ኑሯችሁ የየለቱ የህይወት እንቅስቃሴያችሁ ማለት ነው እና እንደ ሞኞች አትመላለሱ፣ እንደ ሞኞች አትኑሩ። ሞኞች እነማን ናቸው? ጥቂት ነገር ልንገራችሁ። መጽሐፍ ቅዱስ ትርጉም ውስጥ አንዳንድ ጊዜ አንዳንድ የኦሪጂናል ቃሎች ማለት የሂብሩ እና የግሪክ ቃሎች በትክክል ለመተርጎም ከባዶች ሆነው በደንብ ሳይተረጎሙ የተቀመጡ አሉ። ለምሳሌ መዝሙር 19 መዝሙር 19 ላይ አንድ ቃል ላንብብላቸው። ይህንን ሀሳብ እናንተ ብታዩ ጥሩ ነው። መዝሙር 19 መዝሙር 19 አስደናቂ መዝሙር ነው። ሁለት ክፍሎች አሉት። ግን የሁለተኛው ክፍል ላይ ቁጥር ሰባት ላይ ያለውን ላንብብላቸው። ቁጥር ሰባት መዝሙር 19 የእግዚአብሔር ህግ ፍጹም ነው ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው አላዋቂውን ጥበበኛ ያደርጋል ይላል። ይሄ አላዋቂው የተባለው አላዋቂ ተብሎ እንዲተረጎም የሆነው የሂብሩ ቃል ፓታ የሚል ነው። ፓታ ማለት ክፍት ማለት ነው። ዝም ብሎ ክፍት ማለት ነው። ምንም በእንግሊዝኛ ምን ተብሎ ተተርጉሟል? ሲምፕል ተብሎ ተተርጉሟል። ሲምፕልተን ይሉታል በእንግሊዝኛ ማለት አይምሮ ክፍት የሆነ ሰው ለምንም ነገር ክፍት። እዚህ ጋር ጥሩ ነገር አለ መጥፎ ነገር ጥሩ ነው ብላችሁ ብትሉት ጥሩ ነው እንዴ ብሎ ወደዛ ወደ መጥፎ ነገር የሚሄድ ገደል ብታሳዩት እና እዚህ ጋ ብትዘል ምንም ችግር የለም እልም ያለ ገደል ውስጥ ሊገባ የሚችል ማለት ነው። ክፍት ማለት ነው። እና በሞኞች በብሉይ ኪዳን ክፍቶች በየትኛውም አቅጣጫ በሚነፍስ ነፋስ ለመገፋት የተጋለጡ አቋም የሌላቸው አፋዊዎች፣ ሁሉን ለማስደሰት የሚሞክሩ እንደ ማለት ነው። በቃ ክፍት ናቸው፣ ክፍት ናቸው ለሁሉ ነገር። እናንተ ጌታ ኢየሱስን እንደ ግል አዳኙ አንድ ሰው ሲቀበልና የጥበብ መንፈስ የእግዚአብሔር መንፈስ በውስጡ ሲያርፍ ዝግ ነው የሚሆነው። ዝግ ማለት ሀሳቦችን የሚመረምር ዝም ብሎ በዚህም በዛም የማይሄድ ማለት ነው። የሚመረምር ትክክለኛ በሆነው ነገር ላይ አቋሙን እያጸና እያጸና የሚቀጥል ማለት ነው እና ሞኞች እንደዛ ናቸው። ሞኞች የሚጠቅማቸውንና የማይጠቅማቸውን መለየት የማይችሉ ናቸው። ሞኞች ጥበብ የጎደላቸው ናቸው። ሞኞች ብልጭ ድርግም እንደሚል መብራት በሆነ ስሜት የሚሞቁ በሆነ ስሜት ቅዝቅዝ የሚሉ ናቸው። ሞኞች ቅድም አንደኛ ጢሞቴዎስ ምዕራፍ ሶስት ላይ እንደ ሁለተኛ ጢሞቴዎስ ምዕራፍ ሶስት ላይ እንደተጠቀሰው እየተማሩ የማይማሩ ናቸው። እየተማሩ የማይማሩ ታስተምሯቸዋላችሁ፣ ትነግሯቸዋላችሁ ግን ውስጣቸው አይቀመጥም። ሞኞች እንደ ሞኞች አትሁኑ ነው የሚለው ትዕዛዙ። ስለዚህ ዘመኑን ለመዋጀት ሞኞች ከሆናችሁ ዘመኑን መዋጀት አትችሉም። ስለዚህ ሐዋርያው የሚለው እንደ ሞኞች ሳይሆን እንደ ሞኞች በሁሉ ነገር በመገፋት ሳይሆን እንደ ጠቢባን መሆን አለባችሁ። ይሄ ሁለተኛው ሀሳብ ጠቢባን መሆን አለባችሁ የሚለው ነው። እና የምንዋጅባቸው መንገዶች ጠቢብ በመሆን ነው። ዘመኑን ለመዋጀት ራሳችንንም ምስክርነታችንንም ለመጠበቅ ጠቢብ መሆን አለብን እንደ ጠቢባን መመላለስ አለብን አሁን ጳውሎስ የተናገረውን ተመልከቱ እንደገና ላውጣው ቃሉን ኤፌሶን ምዕራፍ አምስት ቁጥር አስራ አምስት ላይ እንግዲህ እናንተ እንደ ሞኞች ሳይሆን እንደ ጠቢባን በጥንቃቄ ተመላልሳችሁ የምትኖሩት ኑሮ ጥንቃቄ የሞላበት መሆን አለበት። መዝረክረክ ምንም አይደል የሚል ሕይወት የጠቢባን ሕይወት አይደለም። እንደ ጠቢባን መመላለስ አለባችሁ። በመለየት ነገሮችን በመለየት በማስተዋል በእውቀት ነገሮች ሁሉ በትክክል ገብተውን ማለት ነው። እንደ ጠቢባን ስንመላለስ ሰዎች በሙሉ ችግር አለባቸው ችግር ያለባቸው ከምን የተነሳ ነው? ውስጣቸው ኃጢአተኛ ከመሆኑ የተነሳ ነው። አንዳንዶች በማስመሰል ቤተ ክርስቲያን ውስጥ ሳያምኑ የተለያየ ተልእኮ ይዘው የሚገቡ ሰዎች አሉ። ታውቃላችሁ፣ ይህንን ቤተ ክርስቲያን ውስጥ እንኳን የተለያየ ተልእኮ ይዘው የሚገቡ ሰዎች አሉ። እነዚህን እንዴት ነው የምትለዩአቸው? ጠቢባን ስትሆኑ የእግዚአብሔር መንፈስ የጥበብ መንፈስ በላያችሁ ላይ ሲኖር እናንተ የሚነገረው የሚነገረውና የሚደረገውን ነገር በሙሉ ጉልጭ ቁልጭ ብሎ ይታያችኋል። መጽሐፍ ቅዱስ ሰዎች ጠቢባን እንጂ ሞኞች እንዲሆኑ አያደርግም። ክርስትና ሰዎች ጠቢባን እንጂ ሞኞች እንዲሆኑ አያደርግም በምንም አይነት ምክንያት። ስለዚህ እግዚአብሔር እንደ ጠቢባን እንጂ ጥበብ እንደሌላቸው እንደ ሞኞች እንድንመላለስ አይፈልግም። ጠብ ጥበብ እንደሌላቸው እንደ ሞኞች የምንመላለስ ከሆነ የእኛም ጊዜ ይባክናል። የምናተርፈው ትርፍ የለም። ሆይ ሆይታ ሊሞላን ይችላል፣ ነገር ግን ህይወታችን ባዶ ነው። ፍሬ አይኖረንም። ጠቢባን እንደሚኖሩት ስንኖር በጥንቃቄ እንመላለሳለን። እንደ እግዚአብሔር ቃል እንኖራለን። ሰዎች ቢወዱም ባይወዱም ቢጠሉንም ቢወዱንም ቢፈልጉም ባይፈልጉም እንደ እግዚአብሔር ቃል ቀጥ ብለን በእግዚአብሔር እውነት እንደ ጠቢባን የምንኖር ከሆነ የሚመለሱ፣ የሚስተካከሉ፣ የሚለወጡ ሰዎችን እግዚአብሔር ይሰጠናል እና እግዚአብሔር ፍሬያማዎችም ያደርገናል። ክብር ለእግዚአብሔር ይሁን። ስለዚህ ሁለተኛ ጢሞቴዎስ ምዕራፍ ሶስት ቁጥር አስራ አምስት ላይ ይሄ የዘመኑ ክፉ ነው፣ አስጨናቂ ነው የተባለበት ቦታ የተጻፈው ላይ ሐዋርያው ቅዱስ ጳውሎስ በጣም አስደናቂ ነገሮችን ወረድ ብሎ ተናግሯል። ከነዚህ ከክፉ ዘመን በተጻራሪ በክፉ ዘመን ከሚኖሩት ራስ ወዳዶችና የተለያየ እንቅስቃሴ ውስጥ የሚገቡ ሰዎች በተጻራሪ የጢሞቴዎስን ሕይወት ሲናገር ከቁጥር 13 ጀምሮ፣ ነገር ግን ክፉ ሰዎችና ተላዮች እየከፉ እየባሱ እያሳቱ እየሳቱ ይቀጥላሉ። አንተ ግን በተማርካቸው በተረጋገጡልህ ነገሮች ቀጥል፣ እነሱን ከማን እንደተማርካቸው ታውቃለህ፣ ብሎ አንተ ከልጅነት ጀምሮ በክርስቶስ ኢየሱስ ባለው እምነት በኩል ለደህንነት ጠቢብ ሊያደርጉ የሚችሉትን ቅዱሳን መጽሐፍትን አውቀሃል ብሎ ይናገራል። በጣም የሚገርም ነው። ጳውሎስ የሚናገረው ለጢሞቴዎስ ይሄ ለጢሞቴዎስ የተጻፈው ጽሁፍ ላይ ቀኖቹ ክፉዎች የሆኑበት ምክንያት የሰዎች ችግር ነው። አንተ ግን የእግዚአብሔር ሰው መጽሐፍን የተጻፈውን መጽሐፍ በማንበብህ እና በማጥናትህ በማወቅህ ከልጅነት ጀምሮ ጥበብ ጠቢብ ሊያደርጉ የሚችሉት ቅዱሳን መጽሐፍት አውቀሃል፣ ከልጅነት ጀምሮ። ስለዚህ ይሄ ቃል ትኩረት ተሰጥቶ ሲነበብ ትኩረት ተሰጥቶ እውነተኛ ጸሎት በእግዚአብሔር ፊት ሲቀርብ፣ በቤተሰብ ጸሎት፣ በአንድነት ጸሎት፣ በግል ጸሎት በእግዚአብሔር ፊት ሲቀርብ እኛ ጠቢባን እየሆንን እንሄዳለን። እንደ ጠቢቦች እንመላለሳለን። ምስክርነታችን ይወጣል። ዘመኑን የምንዋጅ ሰዎች እግዚአብሔር ያደርገናል። ማለት ለዘመኑ መፍትሄ ሰጪዎች ለዘመኑ ለብዙዎች መመለስና መለወጥ ምክንያቶች፣ ለብዙዎች ምስክር ትሆናላችሁ። የእግዚአብሔር ብርሃን በውስጣችሁ ያበራል። በእግዚአብሔር በረከት እናንተ ደግሞ ትባረካላችሁ። እግዚአብሔር እኛን ተጠቅሞ እኛን እንደ ዓለም አላምጦ አላምጦ በልቶ የሚተፋ አምላክ አይደለም። እኛንም ደግሞ ምንም የሚያደርግ አምላክ ነው፣ የሚባረክ አምላክ ነው። ጌታ ኢየሱስ ክርስቶስ ስለ ቅዱስ ቃሉ እየተመሰገነ ይሁን። እግዚአብሔር ይባርካችሁ። ዘመኑን ከሚዋጁ ሰዎች ጋር አብራችሁ ዘመኑን የምትዋጁ ለብዙ ሰዎች መለወጥ፣ መመለስና በእግዚአብሔር እውነት የመቆም ምክንያቶች እንድትሆኑ ያድርጋችሁ። ክብር ሁሉ ለእግዚአብሔር ይሁን። አጭር ነበር መልእክቴ ብዬ አስቤ ነበር፣ ረዘመ ትንሽ። ደግሞ ይሁን ጥሩ ነው። ቁጥር ሰባትን ዘምረን እንጨርሳለን። ቁጥር ሰባት ሰላም አለኝ፣ ሰላም አለኝ በልቤ